You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከማለፋችን በፊት ረዕሰ ዜናዎቹን እናስቀድማለን። የምዕራብ አውስትሬልያ የኮሮና ቫይረስ ገደብ እኩለ ሌሊት ላይ ሊነሳ ነው። ኢትዮጵያ ብሔራዊ ምርጫ ቦርድ በአዲስ አበባ ተጨማሪ የምርጫ ጣቢያዎችን ከፈተ የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የምዕራብ አውስትሬሊያ መዲና ፐርዝና ፔል ሪጅንስ ለሦስት ቀናት ተጥሎባቸው የነበረው የኮሮና ቫይረስ ገደቦች ዛሬ እኩለ ሌሊት ላይ ይነሳላቸዋል። ነዋሪዎቹ ከቤታቸው ወጥተው ወደ ውጭ መሄድ የሚችሉ ሲሆን የፊት ጭምብል ማጥለቅ ግና ይጠበቅባቸዋል። ትምህርት ቤቶች በሮቻቸውን ይከፍታሉ። ሠራተኞች እንዳመችነቱ ወደ መሥሪያ ቤቶቻቸው ይመለሳሉ። ከሀያ ያልበለጡ ሰዎች መሰባሰብ የሚችሉ ሲሆን የመስተንግዶ ግልጋሎት ሰጪዎች የአራት ሜትር ስኩዌር ደንብን ማክበር ይጠበቅባቸዋል። አዲሶቹ ድንጋጌዎች እስከ ቅዳሜ ድረስ ጸንተው የሚቆዩ ሲሆን የኮሮና ቫይረስ ተዛማችነቱ ታይቶ የሚከለስ ይሆናል። የምዕራብ አውስትሬልያ ፕሪምየር ማርክ መጋዋን ጊዜያዊ ገደቦቹ ስላበረከቱት የደህንነት አስተዋጽኦዎች አንስተው ሲናገሩ ባለፈው ሳምንት ወደ ነበርንበት ለመመለስ ጊዜው ገና ነው። ተጨማሪ ምርመራዎች እየጠበቅን ወደ አዘቦታዊ ሕይወት ለመመለስ ይህ እርምጃ መተማመንን ይቸረናል ብለዋል። ምዕራብ አውስትሬልያ ባለፈው ምሽት አንዳችም በኮሮና ቫይረስ የተያዘ ግለሰብ አላስመዘገበችም። ይህ በእንዲህ እንዳለም ፕሬምየር ማግዋን አወዛጋቢ የሆነውን የባህር ማዶ ተመላሾች የሆቴል ወሸባ አስመልክተው፣ የፌዴራል መንግስቱ ክሪስመስ ደሴትና ርቀው ባሉ የአየር ኃይል ጦር ሰፈሮች ተመላሾች ወሸባ እንዲገቡ ቢደረግ የተሻለ አማራጭ እንደሆነ ተናግረዋል። የሆቴል ወሸባ አያያዝን አስመልክቶ ብርቱ ትችት እየደረሰበት ያለው የፌዴራል መንግስቱ ጤና ሚኒስትር ግሬግ ሃንት በታካይነት ከምዕራብ አውስትሬልያ የሐኪሞች ማኅበር የተሰነዘሩትንም ትችቶች አሌ ብለዋል። የኢትዮጵያ ብሔራዊ የምርጫ ቦርድ በአዲስ አበባ ተጨማሪ ሰላሳ ሁለት የምርጫ ጣቢያዎችን ከፍቷል። የምርጫ ቦርድ ሰሞኑን የአዲስ አበባ ከተማ መራጮች ምዝገባን እስከ ሚያዝያ 29 2013 ማራዘሙ ይታወሳል። ተጨማሪዎቹ 32 የምርጫ ጣቢያዎች የተከፈቱት 1500 ሰዎች ባሉባቸው የምርጫ ክልል ወረዳ ንዑስ ጣቢያዎች ነው። አውስትሬልያ በየዕለቱ በኮሮና ቫይረስ ተዛማችነት አያሌ ህይወቶች እየተቀጠፉባት ላለችው ህንድ የኦክስጅን አቅርቦቶችን ለመላክ አስባለች። የህንድ የኮሮና ቫይረስ ተጠቂዎች ቁጥር እስከዛሬ ሰኞ ድረስ ባሉት አምስት ተከታታይ ቀናት ከ352 በላይ ዜጎቿ በቫይረሱ በመጠቃትና 2812 ሕይወታቸውን በማጣታቸው ያለምን ሬኮርድ ተሻግራለች። በርካታ አገራት ህንድን ለመታደግ ከሐኪሞች እስከ ኦክስጅን የሕክምና ቁሳቁሶች ድረስ ለመላክ ቃል ገብተዋል። የአውስትሬልያ ጤና ሚኒስትር ግሬግ ሃንት የአውስትሬልያ ብሔራዊ የጸጥታ ኮሚቴ የኦክስጅን አቅርቦቶችን ለህንድ ለመላክ እንደሚመክር ሲገልጡ የኦክስጅን መስጫዎችን ለመስጠት በምንችልበት ሁኔታ ላይ ነው ያለነው። በአሁኑ ወቅት የተወሰኑትን አንሻቸውም። ይሁንና ለእርዳታ እንዲሆኑንም ጠብቀን እናቆያቸዋለን። ስቴቶችም እንዲሁ የማይሿቸው ትርፍ የኦክስጅን አቅርቦቶች ካሉ እንዲለግሱ ጠይቀናቸዋል ብለዋል። አቶ ሀንት መንግሥት ከህንድ ወደ አውስትሬልያ የሚመጡ ተመላሾችን በመቀበሉ ረገድ አዲስ የሕክምና ባለሙያዎችን ምክረ ሐሳብ እንደሚጠብቁም ተናግረዋል። የፌዴራል መንግሥቱ በሜዲኬር የሚደጎመውን የቴሌሄልስ ግልጋሎት እስከዚህ ዓመት መጨረሻ ድረስ እንዲቀጥል የሚያደርግ መሆኑን አስታወቀ። የኮሮና ቫይረስ ወረርሽኝ ተስፋፍቶ በነበረበት ወቅት 54 ሚሊየን የቴሌሄልዝ የሕክምና ምክር ግልጋሎቶች ተሰጥተው ነበር። የጤና ሚኒስትር ግሬግ ሃንት የስድስት ወራቱ የማራዘሚያ ጊዜ መንግስት ተጨማሪ ቋሚ የቴሌሄልዝ ስርዓት እንዲዘረጋ የሚያግዝ መሆኑንና በብዙ ርቀትና ገጠር አካባቢ ለሚኖሩ ወይም እንደ ልብ መጓዝ ለማይችሉቱ የሕክምና ግልጋሎት እንዲያገኙ እንደሚያግዝ ገልጠዋል። የጎልድ ኮስት ማኅበረሰብ አባላት ዛሬ ሰኞ ምሽት ባለፈው ሳምንት በቀድሞ ፍቅረኛዋ እጅ ሕይወቷ ያለፈውን የሦስት ልጆች እናት ኬሊ ዊልኪንሰንን ሻማ በማብራት ዘከሩ። ወይዘሮ ዊልኪንሰን በቀድሞ ፍቅረኛዋ ብራያን ጆንሰን በመኖሪያ ቤቷ ጓሮ ሰውነቷ ተቃጥሎ ሞታለች። የቅርብ ጓደኞቿም በስፍራው ተገኝተው ጥልቅ ሐዘናቸውን ሲገልጡ፣ ፖሊስም በበኩሉ የኬሊን ሞት ተከትሎ የቤት ውስጥ ዓመፅን የሚመረምር አንድ አዲስ ግብረ ኃይል ማቋቋሙን አስታውቋል። ለቤት ውስጥ ጥቃት እርዳታ የሚሹ ከሆነ አንድ ስምንት ዜሮ ዜሮ ሪስፔክት ወይም 18 0 0 7 3 7 7 3 2 ደውለው እገዛ ሊያገኙ ይችላሉ። በፓሪስና ሌሎች የፈረንሳይ ከተሞች አንድ የፈረንሳይ ከፍተኛ ፍርድ ቤት አንዲት የይሁዲ ሴትን የገደለው ግለሰብ በወንጀለኛነት አለመፈረጁን ተከትሎ የተቃውሞ ሰልፎች ተካሂደዋል። የ65 ዓመቷ ሴራ ሐሊሚ የሞተችው በጎረቤቷ ተገፍታ በመስኮት በኩል ወድቃ ነው። ፍርድ ቤቱ የሟችን አጥቂ የአደንዛዥ እጽ ተጠቃሚና ጸረ ይሁዲ አቋም ያለው መሆኑን ገልጦ፣ ሆኖም ባደጋው ወቅት ራሱን አያውቅ እንደነበረ ገልጧል። በዘንድሮው የኦስካር ሽልማት ቻይናዊቷ ክሌዮ ዛኦ የመጀመሪያዋ ምርጥ የኦስካር ዳይሬክተር በመሆን አሸንፋ ስሟን በታሪክ መዝገብ አስፍራለች። እንዲሁም ፊልሟ ኖማድላንድ የምርጥ ምስል አሸናፊ ለመሆን በቅቷል። የፊልሙ ዋና ተዋናይት የሆነችው ፍራንሲስ ማክዶርማንድ የምርጥ ተዋናይ ሽልማት አሸናፊ ሆናለች። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 72 የኢትዮጵያ ብር ከ23 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 27። አድላይድ ፀሐይማ ሆኖ ይላል። ዝቅተኛ 9፣ ከፍተኛ 22። ሜልበርን ማልዳ ላይ ሊያካፋ ይችላል። ዝቅተኛ 12፣ ከፍተኛ 17። ሆባርት በአብዛኛው ፀሐይማ ሆኖ ይላል። ዝቅተኛ 9፣ ከፍተኛ 19። ካምብራ ማለዳ ላይ ውርጫማና ጉማም ይሆናል። ዝቅተኛ 0 ከፍተኛ 20። ሲድኒ ጉማም ይሆናል። ዝቅተኛ 13 ከፍተኛ 23። ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 15 ከፍተኛ 25። ዳርዊን ብራ ይሆናል። ዝቅተኛ 25 ከፍተኛ 33። አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 13 ከፍተኛ 23። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የምዕራብ አውስትሬሊያ የኮሮና ቫይረስ ገደብ እኩለ ሌሊት ላይ ሊነሳ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በአዲስ አበባ ተጨማሪ 32 የምርጫ ጣቢያዎችን ከፈተ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።